Voice of America. በአዲስ አበባው የመስቀል አደባባይ የቦምብ ጥቃት ሕይወታቸው ያለፈው ሁለት ሰዎች ማንነት ይፋ ተደርጓል። በጥቃቱ የተገደሉት የወላይታ ሶዶ ዮሴፍ አያሌውና የወለጋው ቡሳ ጋዲሳ የሚባሉ የሰልፉ ተሳታፊዎች እንደነበሩ ታውቋል። ጠቅላይ ሚኒስትር አብይ አህመድ የሟቾቹን ቤተሰቦች ስልክ ደውለው አጽናንተዋል። የአዲስ አበባ አስተዳደር ተጎጂዎቹንና ቤተሰቦቻቸውን ለመርዳት የገቢ ማሰባሰቢያ መርሃ ግብር መዘርጋቱን አስታውቋል። ፍንዳታው በተለያዩ የሀገሪቱ ክፍሎች ቁጣን መቀስቀሱ የተሰማ ሲሆን ህዝቡን በያለበት ለጠቅላይ ሚኒስትሩ ያለውን ድጋፍ መግለጹን ቀጥሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ለመስጠት ቅዳሜ ዕለት በመስቀል አደባባይ በተጠራው ሰላማዊ ሰልፍ ወቅት በተወረወረው ቦምብ የሞቱት ሰዎች ቁጥር ሁለት መድረሱ የተገለጸው በትናንትናው ዕለት ነው። የሟቾቹ ማንነት ደግሞ ዛሬ ይፋ ተደርጓል። የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው እንዳመለከቱት በዚህ የቦምብ ጥቃት ህይወታቸው ያለፈው ዮሴፍ አያሌውና ጉሳ ጋዲሳ የተባሉ ወጣቶች ናቸው። የ28 ዓመቱ ዮሴፍ አያሌው የወላይታ ሶዶ የ25 ዓመቱ ጉሳ ጋዲሳ ደግሞ የወለጋ ጊምቢ ተወላጆች መሆናቸውም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ በመደወል ያጽናኑትም የእነዚህን ሁለት ወጣቶች ቤተሰቦች መሆኑን አቶ ፍጹም ጠቁመዋል። የአዲስ አበባ አስተዳደር በበኩሉ በቦምቡ ጥቃት ለተጎዱ ወገኖች ድጋፍ የሚሆን አስር ሚሊዮን ብር መመደቡን የከተማዋ ከንቲባ ድሪባ ኩማ አስታውቀዋል። ተጨማሪ ገቢ ለማሰባሰብ የሚሰራ ኮሚቴ መቋቋሙንም አብራርተዋል። ይሄ ኮሚቴ በአንድ በኩል ድጋፍ መስጠት የሚፈልጉ የከተማችን ነዋሪዎች፣ ባለሀብቶች መንግስታዊ ያልሆኑ ድርጅቶች እና እንዲሁም ደግሞ የተለያዩ የመንግስት ተቋሞች ጭምር ድጋፍ በማሰባሰብ መልሶ ለማ ሁለተኛ ደግሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ አስር ሚሊዮን ብር ለዚህ ስራ መድባለን በቂ ገንዘብን በማሰባሰብ እንደየጉዳታቸው ጉዳታቸው መጠን መደገፍ ይኖርብናል ብለን ወስነናል። የቅዳሜው የቦንብ ጥቃት ግን ጠቅላይ ሚኒስትሩን ለመደገፍ የሚካሄዱ ሰልፎችን አላቆመም። የ ለጠቅላይ ሚኒስትሩ ድጋፍ ለመስጠት በአፋር ሰመራና ሎጊያ ከተሞች አደባባይ የወጡ ሰልፈኞች የክልሉ አመራሮች ከዚህ ለውጥ ጋር እንዲሄዱ ጠይቀዋል። በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎችም የአዲስ አበባው ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ቅዳሜ ጠቅላይ ሚኒስትር ዶክተር አብይ አህመድን በመደገፍ ሰልፍ የወጡትና ትናንት እሁድ ደግሞ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የተወያዩት የደሴ ከተማ ነዋሪዎችም ተመሳሳይ ሀሳብ አንጸባርቀዋል። በስታዲየም ውስጥ በተካሄደው በዚህ ውይይት ላይ የተሳተፉት አቶ ዮናስ ከበደ እንዳሉት በከተማዋ ያለው አስተዳደር ከተጀመረው ለውጥ ጋር የማይሄድና ለረጅም ጊዜ የቆየ ነው። የደሴ ከተማ ህዝብ ለለውጥ ለሚሰሩት ለጠቅላይ ሚኒስትር አብይ አህመድና ለክልሉ ፕሬዝዳንት ገዱ እንዳርጋቸው ከፍተኛ ድጋፍ እንዳለውም አቶ ዮናስ አብራርተዋል። ስለ ጠቅላይ ሚኒስትር አብይ ካላቸው ሀሳብ ይጀምራሉ። እሳቸውን በቃ ምን የደሴ ህዝብ ብቻ ሳይሆን ይሄ እኮ የኢትዮጵያ ህዝብ በሙሉ በሙሉ የወደዳቸው በእውነት ለመናገር ዶክተር አብይ አህመድ ለኢትዮጵያ የመጡ በእግዚአብሔር ዘንድ በኩል የተሰየሙ ትልቅ መሪ ናቸው። ትልቅ መሪ በእውነት መማማርን ያስተማሩ አሁንም አሁንም በልመላ ላይ ያሉ ሰው ናቸው። እንብጠር ይቅር እንባባል ነው የሚሉት። ያንንም የማይቀበሉት ሀይሎች አሉ። እንግዲህ እግዚአብሔር ነው እንግዲህ ካሁን በኋላ ይህን ደግሞ እርግጠኛውን የምናገረው ሰውየው ከእግዚአብሔር የመጡ ስለሆነ ሁሉን ነገር እየጠራረገ ቻቸው ወደፊት እንደሚቀጥሉ እርግጠኛውን የመናገር እችላለሁ። በአጠቃላይ ግን ትናንት ከአቶ ገዱ አንዳርጋቸው ጋር በተደረገው ውይይት ላይ በተሰጠው መልስ የሰው ስሜት ምን ነበር? ሰው በዛ መልስ ረክቷል። የሰው ስሜት ጥሩ ነው። በቃ እሳቸው እንደሚያደርጉት ሰው እሳቸውን ይወዳል። ባደረጉት ነገር፣ በከፈሉት መስዋዕትነት ሰው በጣም በጣም በጣም ነው የሚወዳቸው። እሳቸው የሚሉትን በሙሉ ይሰማል። የፈለገውን ሰው ቢናገሩ አቶ ገዱ ይሰማቸዋል። ይሄም አልተቀባይነት ያገኛቸው ምንድን ነው? እኔ እዛ ላይ አንዱ የተናገርኩት ነገር አለ። ይህ ህዝብ በልቶ ጠግቦ አይደለም ተመችቶት አይደለም በኑሮ ግን ዶክተር አብይን አቶ ለማ መገርሳ፣ አቶ ገዱ አንዳርጋቸውን፣ አቶ ደመቀን ሊወድ የቻለው ትንሽ የዲሞክራሲ ስላንጭል ስላሳዩን እንደፈለግን እንድናወራ ስላደረጉ ነው እንጂ የኑሮ ለውጥ አድርገው አይደለም ህዝቡ የሚፈልገው ታፍኖ ነበረ። አሁን ግን ይህን ፍንጭ ስላገኘ ህዝቡ በደስታ ላይ ነው። በቃ በተመሳሳይ በግል ስራ ላይ የተሰማሩት የደሴ ከተማ ነዋሪ አቶ ፈንታው ወርቁም በመስቀል አደባባይ የደረሰው የቦምብ ጥቃት ከፍተኛ ሐዘን መፍጠሩን፣ ቁጣም ማስከተሉን አብራርተዋል። እጅግ አዝነናል ማውጣለን በጣም የሚያሳዝን ነው። ግን እድሜ ይስጣቸው እንባችንና ብሰውናል ዶክተር አብይ አህመድ በተተኮሰው በተወረወረው በተቃጣ ጉዳይ ላይ ግን የደሴ ከተማ ነዋሪ መዝ በጣም እጅግ አዝኗል። ማንንም የሚያሳዝን ነው። በሰላም ለመገደፍ የወጣን ህዝብ ደብተርና ባህዶቹን የወጣን ተጠቅሳለሁ ደግሞ ለኢትዮጵያ ሕዝብ ደግሞ የሚወስደውን ውሳኔና የሚወስደውን ፍርድ እንዲያሳይልን ከመንግስት እንጠብቃለን። እናም በተለያዩ የሀገሪቱ ማዕዘናት የሚገኙ ዜጎች የአዲስ አበባው የቦምብ ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።